Bambino B O የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ! ጤና ይስጥልኝ እንደምን አምሽታችኋል። ከአሜሪካ ዋሽንግተን ዲሲ የጋቢና ቪኦኤ የአርብ ምሽት ግንቦት 13 2013 ዓ ም መሰናዶ ጀምሯል። ጥንቅሮቻችንን እናስተዋውቃችሁ። በትግራይ ክልል የኮቪድ-19 ክትባት መሰጠት ተጀምሯል። ክትባቱ መጥተዋል የሚል ነገር ከተሰማ ወዲህ መጀመሪያ አካባቢ ትንሽ ላላ ያለ ሰው ትኩረት ያልሰጠበት በዚህ ዙሪያ ዘገባለን በሌላ በኩል የመቀለ ሀገረ ስብከት ከ8 ሚሊዮን ብር በላይ በመሰብሰብ ቁሳቁስና የምግብ እህሎችን በመግዛት በጦርነቱ ምክንያት ተፈናቅለው በመቀለ ትምህርት ቤት ለሚገኙ ተፈናቃዮች እገዛ እንዳደረገች የትግራይ ክልል ሀገረ ስብከት አስታውቋል ከ45 ሺህ ብር በላይ የፈጁ ሁለት በሬዎችን በማረድ ሌላውን አስቤዛውን በማቅረብ ተፈናቃይ ወንድሞቻችን ደስ ብሏቸው ቤታቸው እንዳሉ መሰላቸው የሰማችኋቸው የትግራይ ክልል የመቀለ ከተማ ሀገረ ስብከት ስራ አስኪያጅ መልአከ ብርሃናት ገብረስላሴ ህሽ ናቸው። በምሽቱ አካተነዋል። በሌላ በኩል የቴክኖሎጂ ዘገባዎችም ይኖሩናል። አብራችሁ እንድታመሹ የምንጋብዛችሁ በመስተንግዶ ኤደን ገረሞ ከአቀናባሪያችን ኤልያስ አስማራ ና ከአሜሪካ ድምፅ ዘጋቢዎችና ና የስቱዲዮ ባለሙያዎች ጋር በመሆን ነው። አሁን ሀብታሙ ስዩም ከአጫጭር ዜናዎች ጋር ጠብቃችኋል። አመሰግናለሁ ኤደን። እስራኤልና ሐማስ ሁኔታዎች ያልተቀመጡበት የተኩስ አቁም ጀምረዋል። በሁለቱ መካከል የተኩስ አቁሙ የተጀመረው ከዛሬ አርብ ለሊት ስምንት ሰዓት ጀምሮ እንደሆነ ተሰምተዋል። ይህም ለጋዛና ለእስራኤል አንጻራዊ መረጋጋትን ያመጣል ተብሎ ይጠበቃል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እንዳሉት ጠቅላይ ሚኒስትር ቤንጃሚን ኔትንያሁ እስራኤል ከሐማስ የታጣቂዎች ቡድን ጋር የጋራ ሁኔታዎች ያልተቀመጡለት የተኩስ አቁም እንደገባች እንደነገሯቸው አስታውቀዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን በ ተር ገጻቸው ላይ ወደ ቀጠናው በቀጣይ ቀናት እንደሚያቀኑም አስታውቀዋል። እስራኤል የፍልስጤምና የሌሎች የቀጠናው መሪዎችን አገኛለሁም ብለዋል። ሐማስ ከጎረጎሳውያኑ ግንቦት አስር ጀምሮ ወደ እስራኤል ሮኬቶችን ተኩሰዋል። ለዚህ ያቀረበው ምክንያት ደግሞ እስራኤል በቤተልሔም በሚኖሩ ፍልስጤማውያን ላይ ፈጸመቻቸው ያላቸውን የመብት ጥሰቶች ነው። እስራኤል በሐማስ አመራሮችና የቡድኑ ግንባታዎች ላይ ያነጣጠሩ የመድፍና የአየር ጥቃት በማካሄድ አጸፋ መልሳለች። እስራኤላውያን የሰላማዊ ሰዎችን ሞት ባስከተለ ሁኔታ ረጃጅም ፎ ማሳወቆችንና የስደተኛ ጣቢያዎችን የጥቃት ኢላማ በማድረጋቸው ዓለም አቀፉ ግዘት ደርሶባቸዋል። በየሰዓቱ የጋለ የከፍተኛ ባለስልጣናት ውይይት እያደረግን ነው ብለዋል። ፕሬዚደንት ባይደን ስምምነት ላይ እንዲደረስ አሜሪካ እያደረገች ያለውን ጥረት ሲያስረዱ የአውሮፓ ህብረት ከፋይዘር ባዮንቴክ ድርጅት ጋር ለሦስተኛ ጊዜ ውል መግባቱን ይፋ አድርጓል። አዲሱ ውል እስከ 2022 የጎርጎዝ የጎርጎዘውያኑ ዘመን ድረስ የሚሰራጭ 1.8 ቢሊዮን የኮቪድ-19 ክትባቶች እንዲመረቱ ያግዛል። ውሉ የአውሮፓ ህብረት አባል ሀገራት ትርፍ ክትባቶችን ዝቅተኛ ገቢ ላላቸው ሀገራት ለሚያከፋፍለው የዓለም ጤና ድርጅት የክትባት ትብብር መርሃግብር ኮቫክስ በቀላሉ እንዲለግሰው የሚያደርግ አንቀጽ ማካተቱም ተሰምተዋል። የአውሮፓ ህብረት ከስድስት ምዕራባውያን የክትባት አምራቾች ጋር ሁለት ነጥብ ስድስት ቢሊዮን ክትባቶችን ያመርቱለት ዘንድ ስምምነት ፈርመዋል። በጓቴማላ ኩዌትዛልናንጎ ማረሚያ ቤት ውስጥ በተቀናቃኝ ቡድኖች መካከል በተፈጠረ ግጭት በጥቂቱ ሰባት ሰዎች መገደላቸውን ባለስልጣናት ይፋ አድርገዋል። የጓቴማላ ማረሚያ ቤት ስርዓት ኃላፊ ሉዊስ ሩዶልፎ ኤስጎባር ለጋዜጠኞች እንደተናገሩት ግጭቱ የጀመረው ረቡዕ ዕለት ካንቴል በምትባለው ከመዲናዋ ጓቴማላ ሲቲ በስተምራብ በምትገኝ ከተማ ነው። ግጭቱ የተጀመረው የአንደኛው የወንጀለኞች ቡድን አባል ባለቤት ሞት ከተሰማ በኋላ ነው። ኤስጎባር ከትናንት ሐሙስ ጀምሮ የደህንነት ቡድኖች እስር ቤቱን እንደተቆጣጠሩና ያመለጠ ታራሚ መኖሩን ለማወቅ ቆጠራ እንደጀመሩም አስታውቀዋል። ፖሊስ ቢያንስ ስድስት እስረኞች አንገታቸው በስለት ተቀልቶ መገኘቱን ተናግረዋል። እስር ቤቱ አምስት መቶ ታራሚዎችን እንዲያስተናግድ ተደርጎ የተሰራ ቢሆንም አሶሽትድ ፕሬስ ይፋ እንዳደረገው ግን እስር ቤቱ በአሁኑ ሰዓት ሁለት ሺህ ታራሚዎች ይገኙበታል። በስተመጨረሻም ስፖርት፣ የአፍሪካ የቅርጫት ኳስ ሊግ በሩዋንዳ ኪጋሊ መደረጉን ቀጥለዋል። ትናንት በተደረጉ ጨዋታዎች የቱኒዚያው ሞኒስትሪኒ የናይጄሪያውን ሪቨርስ ሆፐርስን 99 ለ70 አሸንፏል። የሞሮኮ ኤኤስ ሳሌ የማሌውን ኤ ኤስ ናሽናሊን 88 ለ79 ረጥቷል። አመሻሹን የአልጄሪያው ግሩፕመንት ስፖርቲቭ ዴዝ ፔትሮሊየዝ እና የሞዛምቢኩ ፊያቬሮ ዲማፑቶ ይፎካክራሉ። ስዩ ምን፣ ለዜናዎቹ እናመሰግናለን። ጋቢና ቤይ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመ ነኝ። አሁን ለምሽቱ ያዝነውን አብይ ርዕስ እናስደምጣችሁ። በመቀለ ከተማ ከባለፈው መጋቢት ወር መጨረሻ ጀምሮ የኮሮና ቫይረስ ምርመራ ከሚወስዱ ሰዎች መካከል 37 በመቶ የሚሆኑት ቫይረሱ እንደሚገኝባቸው የትግራይ ክልል የጤና ቢሮ የገለጸ ሲሆን በተጨማሪም ቢሮ በከተማው እስካሁን ድረስ ለ23 ሺህ ሰዎች የቫይረሱ ክትባት እንደተሰጠም አስታውቋል። ምርመራውና ክትባቱ በክልሉ ሌሎች ከተሞችን ለማካሄድ ማቀዱንም አክሎ ጠቅሷል። ውልጌታ አጽበሐ በዚህ ዙሪያ ዘገባለው በመቀለ ከተማ አይደር ሪፈራል ሆስፒታል የኮሮና ቫይረስ ክታበት እየወሰዱ ያገኘኋቸው አቶ ተስፎ ተካም የወረርሽኙ ክታበት መጀመሩም መልካም ነው ብለዋል። ኅብረተሰቡ ለኮቪድ-19 መከላከል የሚሰጠው ትኩረት አናሳ ነው ብለው ከቅርብ ቀናት ወዲህ ግን የመከላከያ መንገዶች ሰዎች እየተጠቀሙ መሆኑን መታዘባቸው ነው የሚገልጹት። ተረስቶ ነበር ማለት ይቻላል። መቀለ ከተማ ብዙ ሰው እያየው አልነበረው ኮሮና ቫይረስ ለመከላከል ራሱን ለመከላከል የሚያደርገው ጥረት አላየው ነበር እና ከቫይረሱ ይልቅ ወላ አጋጠመ የጸጥታ ችግር ብዙ ትኩረት ይሰጥ ነበረ። ሰው ያው ከመኖሪያ ቤቱ ወደ ሌላ ቦታ የሚሄድ ነገር ነበረ። ብዙ እንትኖች አጋጥሞታ ችግሮች፣ ና አይ ወደዛ ነው እንትኑ ትኩረት አድርጎ የነበረ። አሁን ግን ክትባቱ መጥተዋል የሚል ነገር ከተሰማ ወዲህ መጀመሪያ አካባቢ ትንሽ ላላ ያለ ሰውም ትኩረት ያልሰጠበት ቢሆንም አሁን ግን እየመጣ ያለ እየተከታ ያለ ይመስለኛል። ነው ከአንድ ወር በፊት የመጀመሪያ ክታበት መውሰዷ የነገረችኝ ሀዳስ ሀፍቱ የተባለች ደግሞ ጓደኛዋ እንድትከተብ ይዛ መምጣቷ ነው የምትናገረው። በክታበቱ ዙሪያ በአንዳንድ የማህበረሰቡ አካላት የሚወራው የተለያዩ ችግሮች ያስከትላል የተባለው በራሴ ላይ ሞክሬዋለሁ፣ ትክክል አይደለም በማለት ገልጻለች። ኮሮና የተከተፉትን ምክንያት ራሴን ለመጠበቅና ና ከኮሮና ለመከላከል ና ማህበረሰብ እንዳለመበከል መጀመሪያ ላይ ሸለልተኝነት ነበር። እርግጥ ነው ሰው ኢንፎርሜሽን ሳሳተ ነበር። ራሴ መከላከል በቃ በዚህ እውነታ ላይ ካልተከተብ ብዙ ችግር ነው ያለብንና መከተብ አለበት። በአይደር ሪፈራል ሆስፒታል ክታበቱ በተጀመረበት ጊዜ በቀን ከአስር ሰው የማይበልጥ ክታበቱ ይጠቀም እንደነበር አሁን ግን እስከ ሁለት መቶ ሰዎች እየተከተቡ ናቸው ተብሏል። ከሆስፒታሉ ባለሙያዎች ያገኘሁት መረጃ እንደሚያስረዳው እስከ ትናንትና ድረስ ከሶስት ሺህ በላይ ሰዎች ክታበቱ ወስደዋል። ዶክተር ሀርነት አዳነ በትግራይ ክልል ጤና ቢሮ የኮሮና መከላከል አስተባባሪ ናቸው። በክልሉ በመቀለ ከተማ ብቻ የኮሮና ቫይረስ ክታበት ተጋላጭ ለሆኑ የህብረተሰብ ክፍል እየተሰጠ መሆኑ ገልጸዋል። ለሁሉ ጤና ባለሙያ ምክንያቱም በጣም ተጋላጭ ነው። ተጨማሪ ደግሞ ለሰብአዊ እርዳታ የሚሰጡ ፓርትነር የሚባሉ ኤንጂኦ ውስጥ የሚሰሩ ደግሞ ማንኛውም በገጠርም በከተማም ያሉ እነሱም ኤክስፖዝ ናቸው። እነዚህ መከተብ አለባቸው ነው። ስለዚህ የመጀመሪያው ልክ በዚህ በኩል ተሰጥቶናል። እስካሁን የከተብናቸው 23,066 ናቸው። 23,066 ናቸው። ይህ ክትባት በመቀሌ ብቻ ነው በመቀሌ ብቻ ነው የተሰጠው። አሁን አሁን ግን ወደ ማጨው፣ ውቅሮ፣ አድግራት፣ አኩስም፣ ሽሬ ደግሞ አሁን ይጀምራሉ። በዚህ ሰሞን ስልጠና እየተሰጠ ነው። መድኃኒትም ወደዛ ሂደዋል። በሌሎች የክልሉ ትላልቅ ከተሞች በቅርቡ ክታበቱ መሰጠት እንደሚጀመርም ተናግረዋል። ከባለፈው መጋቢት 23 2013 ዓ ምት ጀምሮ በመቀለ ከተማ በሚገኙ 15 የጤና ተቋማትና በክልሉ በተፈጠረው ጦርነት የተፈናቀሉ ሰዎች በሚገኙባቸው 22 ማዕከላት ውስጥ ምርመራ መጀመሩ የገለጹት ዶክተር ሀርነት በዚህም ከተመረመሩት ሰዎች 37 በመቶ የሚሆኑት ቫይረሱ እንደተገኘባቸው ተናግረዋል። እስካሁን ድረስ ልክ 23 መጋቢት ነው የኮቪድ-19 ስራ የተጀመረው። እንደ ክልል ከ23 ጀምሮ እስከ ትናንትና ጉመት 11 የተሰራው ስራ ምንድን ነው? ለ2070 ስክሪን የኮቪድ-19 ምርመራ ነው ይደረግላቸው። ከነዚህ 761 ኮረና የተገኘባቸው ናቸው። አሁን በፐርሰንት ሲሰላ 37 ፐርሰንት፣ ከመቶ ሰዎች 37ቱ ኮቪድ አላቸው ማለት ነው። ይህ ሲታይ ደግሞ ከአገሪቱ አኳያ ራሱ በጣም ትልቅ ነው፣ ሰፊ ነው። በዚህ በመቀሌ ውስጥ ያለው ይሄ ቁጥር አብዛኛው ለመቀሌ ከተማ ህዝብ ብለው በሙሉ ላይወክል ይችላል። ቁጥሩ ትንሽ ነው የተወሰደበት። ነገር ግን ከወሰድነው ይሄ ነገር አግኝተናል ማለት በጣም ከባድ መሆን ነው የሚያሳየው። የኮሮና ቫይረስ ከተገኘባቸው ሰዎች 94 በጽኑ መታመማቸውና 14 ሰዎች ደግሞ ህይወታቸው ማለፉ ዶክተር ሀርነት ገልጸዋል። ከሁሉም በላይ የሚያሰጋው ደግሞ ከተፈናቃዮቹ 38 ሰዎች ቫይረሱ ተገኝቶባቸዋል ብለዋል። በተፈናቃይ ማዕከላት ብዙ ሰው ተሰብስቦ እንደሚኖር ገልጸው አሁንም ከፍተኛ ጥንቃቄ እንደሚያስፈልግ ነው የተናገሩት። በክልሉ ለኮሮና ትኩረት እየተደረገ አይደለም ያሉት ዶክተር ሀርነት ህብረተሰቡ ከሌሎች ችግሮቹ ጋር እኩል አይቶ በመከላከል መካከል ዙሪያ ሊሰራ ይገባል ብለዋል። ልክ ኮቪድም ልክ እንደዛ ያለው የህብረተሰብ ያጋጠመው የጦርነትም የረሃብም የሕክምና ያለማግኘት አክሰስም ከሱ ጋር የሚራቅ አይደለም፣ ተመሳሳይ ናቸው። ስለዚህ ለሁሉ አቴንሽን መስጠት አለብን፣ ማስተዋል አለብን። ይሄ ነገር እንደ አማራጭ ሆኖ ምንድን ነው አሁን በትላልቅ ከተሞች ማስክን መጠቀም፣ እጅን መታጠብ፣ መራራቅ ይቻላል። ይቻላል በገጠሩ ላይቻል ይችላል፣ ምክንያቱም አክሰሱም የለም አክሰሱም የለም አስቸጋሪ ነው። በከተሞችን ግን የቻለውን እንደ ድሮ ሳይሆን እንደ ከጦርነቱ በፊት ሊሆን አይችልም ግን ፎር ኤግዛምፕል መቀሌ ማስኮችም አሉ። አሁን አይዲፒዎች ከመቶ ሺህ በላይ የሪዘብል የሚጠቀምባቸው አድለናል። የወረርሽኙ ምርመራና ክታበት በክልሉ ሌሎች ከተሞችም ለማካሄድ ታቅደው እየተሰራ መሆኑ ገልጸዋል። ለአሜሪካ ድምፅ ሙልጌታ ጽበሃ መቀለም የአካባቢያችን ሙንጌታ ጽብሃን እናመሰግናለን። አሁንም ሁለተኛው ዘገባችን ወደዚያው በትግራይ ክልል ይቆያል። የመቀለ የኢትዮጵያ ኦርቶዶክስ ሀገረ ስብከት ከ8 ሚሊዮን ብር በላይ በመሰብሰብ ቁሳቁስና የምግብ እህሎችን በመግዛት በጦርነቱ ምክንያት ተፈናቅለው በመቀለ ትምህርት ቤት ለሚገኙ ተፈናቃዮች እገዛ እንዳደረገች በትግራይ ክልል ሀገረ ስብከት የመቀለ ከተማ የሀገረ ስብከቱ ስራ አስኪያጅ መላከ ብርሃናት ግብረ ስላሴ ህሽ አስታውቀዋል። አለም ፍስሐዬ ከሳቸውና ከተፈናቃዮች ጋር ቆይታ አድርጎ ዘገባ አድርሶናል። የበቀል ሀገረ ስብከት ከስምንት ሚሊዮን ብር በላይ በመሰብሰብ ቁሳቁስና የምግብ እህሎች በመግዛት በጦርነቱ ምክንያት ተፈናቅለው በመቀሌ በተለያዩ ትምህርት ቤቶች ለሚገኙ ተፈናቃዮች እገዛ እንዳደረገች በትግራይ ሀገረ ስብከት የመቀሌ ከተማ ሀገረ ስብከት ስራ አስኪያጅ መልአከ ብርሃናት ገብረስላሴ ሄሼ ገልጠዋል። ሀገረ ስብከቱ ተፈናቃዮች ወደ መቀሌ ከገቡበት ጊዜ ጀምሮ ህብረተሰብ እንዲያግዛቸው ከማስተማር ባሻገር ራሷን እያገዘች እንደሆነች መልአከ ብርሃናት ገብረ ስላሴ ሄሼ ይናገራሉ። የመቀሌ አብያተ ክርስቲያን በየአካባቢያቸው ተጠልለው ላሉ ወገኖች እያገዘችና ሃይማኖታዊ ትምህርት እያስተማረች ነው። ከዚህ ያለፈም የትንሣኤ በዓላት ከተፈናቃዮች ማክበራቸውን የመቀሌ ከተማ ሀገረ ስብከት ኤርትራ አስኪያጅ መልአከ ብርሃናት ገብረ ስላሴ ሸ ይናገራሉ። ከዋልድባ ለተባረሩ አባቶች መንፈሳውያን መነኮሳት አባቶች አንድ ሞት ሀያ ሺ ወደ ባንክ ቁጥራቸውን እንዲገባ ተደርገዋል። አንድ ሞት ሀምሳ ሺ የቆየ በሽታ ላላቸው እንደ ደም እደ ስኳር የተለያዩ በሽታ ያሏቸው ወንድሞች እንደዚህ አንድ ሞተር 5 ሺ በጌት አስቀምጣ እሱ በዚህም ደግሞ መኮረኒ፣ ጤፍ፣ በርበሬ፣ ሽሮ፣ ፓስታ፣ ሩዝ፣ ፊኖ፣ ሳሙና፣ ፍራሽ፣ ብርድ ልብስ፣ ጋጃ፣ ምንጣፍ ብዙ አቅርባለች። አሁን በማቅረብ ነው የምትገኘው። ሴቶችም ያላቸው በተፈጥሮ እንትንም እንደሞደስም ሌላም እንደዚያ እንደዚያ ያመሰሉ ታቀርብ ቆይታለች። እነ ሰጡር ለነበሩ ለነሱ እንደሚስማማ ህጻናቱም ለእናቶችም ልብስ በማቅረብ ደግሞ ለግልጋሎት ቤተክርስቲያን ሲሄዱ ነው ያለ ክፍያ እንዲገለገሉ እየሰራች ነው ያለችው። ቤተክርስቲያኖች በነጻ እንዲገለገሉ ያላቸውን ነገር እንዳያሱ በደስታ እንዲገለገሉ እያደረገች ነው ያለች። ቤተክርስቲያን ዋና አባታችን አሁነ ኢሳያስ የሀገረ ስብከት ሊቀ ጳጳስን አንስቶ ካለችው የሚያገኛት ደሞዝ እና ከሀገረ ስብከት ሰራተኛ ወረዳ ቤተ ክህነት ሰራተኛ ከአጥቢያ አስተዳዳሪዎችና ማህበረ ካህናትን ደሞዝተኞች እና አንዳንድ በጎ አድራጊም አስታው ከአንድ ሚሊዮን በላይ ገንዘብ እንዲዋጣ ተደርገዋል። ለዚህም እንዲያው አባታችን በአካልን እየተገኙ ፈናቀሉ ወንድሞችን ባሉበት ሂደው እንዲከፋፈል ሰባ አምስት ኩንታል ስንዴ ሰላሳ አራት አቅርበናል እና በያሉበት ሂደን በአካል በራሳችንን አከፋፍለናል። ደግሞ እሱን እንዳከፋፈልን ያለውን እነሱን ደግሞ ያው አባታችን በዚያ ሄደው ተገኝተው ሲያርግቸው ሲያስተምሯቸው ደስታ ስለሚሰማቸው ረቡዕ ህማማት ሀያ ሚያዝያ ሁለት ሺ አስራ ሶስት ከአስር ፈናቃይ ባሉበት ቦታዎች ተዘዋውረን ስጦታዎችና ትምህርተ ወንጌልን አባታችን ሰጥተዋል። ሳኤ እለት ደግሞ ያው የድካም ወቅት መሆን ይታወቃል። አባታችን ያላቸውን ድካም ተቋቁሞ ደብረ አስተዳዳሪ ሀገረ ስብከት ሰራተኛ የወረዳ ሰራተኛ በተገኙበት ያው ቅሳነት በተባለ ትምህርት ቤት እዚያ ላይ ያው አጥቢያ ቤተክርስቲያን ከበጎ አድራጊ ህዝበ ክርስቲያን ሆኖ ሙሉን ዝግጅቱና ሸፍኖ ጸባታችን እዚያ ተገኝተው ትምህርተ ወንጌል እንዲሰጥ ተደርገዋል። ማክሰኞም ረቡዕ ደግሞ እንደዚያ መሰረተ በሚባል ሀሙስም ሊማኖስ በሚባል ደብረገነት አርብን አይን አለም በውጭ ሀገርና በአይን አለም ያሉ ማሄረሰበ ካጓ ማሄረ ካህናትና ሀገር ሽማግሌ ባሉበት እዚያም ንብለዋል ዳግም ትንሳኤም ሓወልቲ ትምህርቲ ካቴድራል እሱም እንደዚያ ማህበረ ካህናት ሁሉን ተሰባስበው ከአርባ አምስት ሺ ብር በላይ የፈጁ ሁለት በሬዎችን በማረድ ሌላውን አስፌዛውን በማቅረብ ተፈናቃይ ወንድሞቻችን ደስ ብሏቸው ቤታቸው እንዳሉ መሰላ ትልቅ ክብረ በዓል ሆኖ ነው ያለፈው። አባታችን በዚህ ሁሉ ተገኝተዋል። የመቀለ ሀገረ ስብከት ለተፈናቃዮች ምግብና ቁሳቁስ ከመቅረብ ባሻገር ለተፈናቀሉ የሃይማኖት መሪዎች የተለያዩ ቅዱሳን መጽሐፍትና በቤተ ክርስቲያን የሚገለገሉበት ነጠላ ወይም ጋቢ እንደሰጠች መልአከ ብርሃናት ገብረስላሴ ገልጠዋል። ህይወታቸው ብቻ ነው ነው የለም። ደግሞ እነሱ ሁሌ ዳዊትን ይደግማሉ፣ መጽሐፍን ያነባሉ፣ ጸሎትን ያደርጋሉ። ከጸሎትን ሊለዩ ስለማይችሉ ካህን ከጸሎት ከወጣ ከባህር የወጣ አሳ ነው የሚሆነው እና እነሱም በቅድሚያ ለእነሱ የሚያስፈልጋቸውን ነገር የጸሎትን መጽሐፍት ስለሆነ በያሉበት አጥቢያ ቤተክርስቲያን። ይህም ደግሞ ማን ነው ያቀረበው? አንዳንድ ለአንድ ተፈናቃ ያለ አካባቢ አንድ ቤተክርስቲያን የሚያቀርቡ ጸባታች ካስተባበሩት እዚህ ተሰብስበን እያለን በየአካባቢያችንን እናቀርባለን ብለው የገዳማትና አድባ አስተዳዳሪዎች እንደዚያ መዝሙረ ዳዊት ያለውን ሁሉ እንትን ብለዋል። ከዚያን ሲሆን ደግሞ ወደ ቤተ ክርስቲያን ሲሆድ ደግሞ ደህና ልብስ አስፈላጊ ስለሆነ ጋቢ እንደፈለጉ ሳያፍሩ ሳይሰቀቁ ካህናቶቹ ሊቃውንቶቹ ላይ አብረው ገብተው ተመሳስለው እንዲጸልዩ ደሞ ጋቢ ደሞ እንዲሰጣቸው ተደርገዋል። የመቀለ ሀገረ ስብከት እስካሁን ከስምንት ሚሊዮን ብር በላይ አግዘዋል። ሁሉም ተፈናቃዮች ያሉበት ትምህርት ቤት ለማዳረስ ችለዋል። የቀረቧቸው በሁለት ትምህርት ቤት ተጠልለው የሚገኙ ተፈናቃዮች በዚህ ሳምንት እንደሚደርስላቸው መልአከ ብርሃናት ገብረስላሴ ሄሸ ተናግረዋል። ያው ከስምንት ሚሊዮን በላይ ብር እንዲከፋፈል ተደርገዋል። ሁለት አሁን እኛ ከተዘዋወርን በኋላ የመጡ ሁለት ትምህርት ቤቶች አሉ። አሁን በዚህ ሳምንት ያለውን ይዘን ወደ እነሱም እንሄዳለን፣ እንደርሳለን። ሌላውን ሁሉ እንደርሰንበታል። የመቀለ ሀገር ስብከት ስራ አስኪያጅ መልአከ ብርሃናት ገብረስላሴ ሄሸ ለተቸገሩ መርዳት ለእግዚአብሔር መርዳት ነው ስለዚህ እነዚህ ወገኖች ያለኛ ሌላ ወገን የላቸውም እና በውጭ አገር እና በአገር ውስጥ የምትገኙ ወገኖች በተመቻቹ መንገድ ልትረዷቸው ይገባል ብለዋል። ለወገን ሊደርስለት የሚገባ ወገን ነው እና አሁን እነዚህ ወንድሞቻችን ትናንት ሲያግዙ ሲረዱ የነበሩ ወንድሞች ናቸው። አሁን ግን ባላሰቡት ሰዓት ይህ ያህል ችግር ደርስባቸዋል። አሁንም ለተቸገረ ወገን መርዳት እግዚአብሔር መርዳት ነው። እግዚአብሔር የሰጠው እንዲያካፍል ነው እና ይህን አስበን በአገር ውስጥ ያለንም ካለን አሁን እየሰራ ነው ያለነውን አጠናክረን እንቀጥል ውጭ ሀገር ያሉ ወንድሞቻችንም በአንድ ላይ በባንክ መድረስ ስለሚችል ሀገረ ስብከቱ ለተፈናቃይ ለማንም የማይውል ባንክ ከፍተዋል። ከሱ ለእነሱ ካልሆነ በስተቀር ለማንም የማይውል ባንክ ቁጥር ተከፍተዋል። እሱን በመጠየቅ በእሱን እየላ እነዚህ ወንድሞቻችን የማይበላ ቀመስ ሚላስ አጥተው ከብዙ ችግር ነው ያሉና አሁን ልንረዳቸው ይገባል እና ሁሉን በቅርብም በሩቁም ያለ ህዝባችን ለነዚህ ወገኖች እንዲደርስላቸው ያው ጥሪያችንን እናቀርባለን። ቅድስት ኃይለ ስላሴ ከምዕራብ ትግራይ ሰቲት ሞራ ነው የተፈናቀለችው። ቅድስት የሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ነበረች ለሀያ ዓመታት ከሆነች በሰቲት ሞራ ባዶ እጇን መፈናቀሏና ሁኔታውን እንዲህ ትገልጠዋለች። ትኑ የተፈጠረው አምስት ሰዓት አካባቢ ነው። የሞራ ሰው ደግሞ ጧት ቁርስ በልቶ ትምህርትም ስለሌለ ተማሪ ወደ ጨዋታው፣ ሰራተኛ ደግሞ ወደ ስራው ሂዶ እያለ ነው የተፈጠረው ሁኔታው ሰው ተበታትኖ ነው እያለ እና እኔ አጋጣሚ ስራ ቦታ ላይ ነበርኩ። ልጆቼ ቤት ነበሩ። አጋጣሚ የእኔ ቤት ጎድን ያለው ከባድ ተመታ፣ ቤቱ ተቃጠለ። እኔ ትምህርት ቤት ነበርኩ እዛ አካባቢ ወድቀዋል ተመተዋል ሲሉኝ፣ በሞተር ሴል ለራሴ ወድቄ እግሬና እጄ ተሰብሬ ሶስት ወር አራት ወር እጄ ታስሬ ነው የነበርኩት ማለት ነው። ከዛ ልጆቼ ወጥተው ተጠፋፍተን ከህሞራ ወደ ሀያ ኪሎ ሜትር የምትሆን ቦታ ወስደው እዛ አስቀመጧቸው። እኔ ደግሞ አጥቻቸው ቤቱ እየተቃጠለ ስለቆየኝ ሞተዋል ብዬ ነው እኔ እሬ ያልኩት። ህብረተሰቡ ግን እንደዚህ እንደዚሁ ነው፣ በመኪና ወጥተዋል ወደ አደባይ ነው የሄዱት አሉኝ። ከዛ እያለቀ መታወቂያም የለኝ ብጃማም የለኝ ብጃማ እንደለበስኩ ነው። ምክንያቱም ቆ ስለሆነው ሞራ ብጃማ ነው የምንለብሰው የያዝኩት ነገር የለም። ብዙ ነገር ነበረኝ ሀያ አመት የተቀመጥኩት ሞራ ሀያ አመት የገዛሁት ንብረት የነበረኝ ሀብት አሁን የለም። ምንም ይዣ አልወጣውም። ሰወጣ ልጆቼ ነው ትልቅ ነገር ከልጆች የሚበልጥ ነገር የለም ብዬ ዝም ብዬ ወጣ። ፈልገን በስንት መከራ ሰዎች አግዘውኝ እ ያገኘዋቸው በእግራቸው እየሄዱ በጨለማ አንድ መኪና፣ የጭነት መኪና ሰሊጥ የሚጭን ማለት ነው፣ ኑ ተሳፈሩ ብሎን ተሳፍረን እስከ አድዋ ይዞን መጣ። አድዋ ገብተን ቤተሰብም የለን የምናውቀው ሰውም የለም ቁጭ ብለን፣ ህብረተሰቡ ግን ነጠላ የሚሰጥ ነጠላ ሰጠን፣ ምግብ የሚሰጥ ምግብ ሰጠን፣ ብር የሚሰጥ ነው ብር ሰጠን። ተሳፍረን ወደ ሀገራችን ወደ ሀገረ ሰላም መጣ። ሀገረ ሰላም ያጋጠመኝ ምንድነው? ሀገረ ሰላም ያው ነው ከሁለት ሳምንት በኋላ በአስራ ሰባት አገረ ሰላም በጣም ከባድ ሁኔታ ነበረ ተሰብስበን ወደ ገጠር ወረን ከዛ ደግሞ ወደ በረሃ ሄድን በረሃው ደግሞ እዛ ቆየን ጅበለው ነብር ምንም ያላየነው እንስሳ የለም በጣም ተቸግረን ነው ቆየነው ነገሩ አልፎ እዚህ ይደርሰናል ከዛ በኋላ ወደ መቀሌ መጣን ይህንን ሁሉ መከራ አልፈን መቀሌ ከደረስን እስከ ሶስት ሳምንት ምንም ነገር አልተሰጠንም ከዛ በኋላ በቁሳቁስ መልኩ የሚሰጠን ደና ቢሆንም ለምግብ ተብሎ የሚሰጠን ግን የለም ለማለት ይቻላል ካለች በኋላ የመቀሌ ነው። ተዘዋሪዎችና የመቀሌ ሀገር ስብከት የሚያደርግላቸው እገዛ ግን ታመሰግናለች። ሶስት ሳምንት ሙሉ ምንም አላገኘንም፣ ፍርናሽም አላገኘንም፣ ምንም አላገኘም። ክላሶ ጸዳተን የመቀሌ ዩኒቨርስቲ የተቀዳደደ ፍርናሽ አመጡልን። በዛ እየተኛን በዛ ሙሉ ሀይል ስላሴ እና እማጅን ዋንደይ ፍራሽ መጡልን። ሙሉ ሀይል ስላሴ ደግሞ ጤፍ ምጣድ ብረድስት ምናምን አመጣለን እዚህ ቆየን። ከዛ ሁለት ወር ከሶስት ወር በኋላ መሰለኝ አንድ ጊዜ ስንዴ የተሰጠን አስራ አምስት ኪሎ ለአንድ ሰው ማለት ነው። ከዛ በኋላ ግን ምንም የተሰጠን ነገር የለም። በማተሪያል ደና ነው፣ ብርድ ልብስም፣ ጀሪካም ምናምንም ይመጣል እና በተጨማሪ ደግሞ ደና ግልደቅ ደቅ ፍቅርም የሚባላሉ ፊኖና ሮዝ የሚያመጡልን። ግን እንደ ህዝብ ግን ዋስትና ኖሮን በየወሩ በየጊዜው ተከታታይ ያለው እርዳታ የሚሰጠን ሀላፊነት የሚወስድ የለም። የመቀሌ ህዝብ ግን ጠዋትና ማታ ሳይ ሁሉ ነገር እያመጣ እስካሁን ከመቀሌ ህዝብ በሱ ነው እየኖር ነው ያለ ነው ማለት እንችላለን በየሳምንቱ እሁድ እሁድ እዚህ ፕሮግራም ተዘጋጅቶ መዝሙር ዘማሪያን መጥቶ በስነ ስርዓት ምግባችን ልብስም ይዘው በርበሬም ሽሮም ያለ ነገር ሁሉ ነገር ይዘው ይመጣሉ ሁል ጊዜ ማለት ነው በተጨማሪ ደግሞ ባለፈው ዳግማይ ትንሳኤም እዚህ መጥተው ከኛ ጋር በሬም አምጥተው እንጀራም ይዘው ሁሉ ነገር ይዘው መጥተው ጋቢ ኩታ ለሴቶችም ለዲያቆናትም እዚህ አብረውን እኛ ጋር ቁጭ ለውለዋል በጣም እናመሰግናለን ማለት ነው ትልቅ እንደሰጠኝ ማብራሪያ እጅግ በጣም አመሰግናለሁ። ዓለም ፍስሃ ለአሜሪካ ሬዲዮ ከመቀለያ ፀሐይና እንግዶቹን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የአዲሱ ትውልድ ድምጽ ጋቢና ቬይን ነው። 202276793 በሚለው የዋትሳፕ መስመር ላይ የድምጽ ወይም የጽሁፍ አስተያየት ካላችሁ ልታደርሱን ትችላላችሁ። ሶስተኛው ዘገባችን በዚህ በዩናይትድ ስቴትስ ላይ ያተኩራል። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ማክሰኞ ዕለት በሚችጋን ክፍለ ግዛት በኤሌክትሪክ ኃይል የሚንቀሳቀሱ መኪናዎችን የሚያመርተውን ፋብሪካ ከጎበኙ በኋላ 74 ቢሊዮን ዶላር የሚያወጣ የኤሌክትሪክ መኪናዎች ምርት እቅዳቸውን ይፋ በማድረግ አሜሪካ ከቻይና ጋር የምታደርገውን ፉክክር ይፋ አድርገዋል። የዋይት ሀውስ ዘጋቢያችን ፓትሲ ዊድ አስኩራ የላከችልን ዘገባ ስመኝሽ የቆየ እንደሚከተለው አጠናቅረዋለች። ራሳቸውን የመኪና ሰው አድርገው የሚቆጥሩት ፕሬዚዳንት ጆ ባይደን በአሜሪካን አገር ሚችጋን ክፍለ ግዛት ውስጥ ዲርቦርን በተሰኘው ስፍራ መኪናዎቹን በሚያመርተው ግዙፉ የፎርድ መኪና ማምረቻ በመገኘት ኤፍ 150 በተሰኘውና በኤሌክትሪክ ኃይል በሚንቀሳቀሰው ዘመናዊ የእቃ መጫኛ ወይም ፒካፕ ላይ ሆነው አካባቢውን ጎብኝተዋል። ባይደን ፎርድ አዲስ ባመረተውና በትላንትናው ዕለት ለይታ ባቀረበው የእቃ መጫኛ መኪና ላይ ከመሳፈራቸው በፊት ዙሪያ ገባውን በቅርበት ተመልክተው አድናቆታቸውን ገልጸዋል። ከዚህ በኋላ የመኪና ኢንዱስትሪ ዕጣ ፈንታ ኤሌክትሪክ ነው፣ ወደ ኋላ መመለስ አይኖርብንም። የዩናይትድ ስቴትስ ፕሬዚዳንት ባይደን ፎርድ የኤሌክትሪክ መኪናዎችን የሚያመርትበትን ፋብሪካ ከጎበኙ በኋላ ታዲያ አሜሪካ በፍጥነት ወደ ኤሌክትሪክ መኪናዎች መራመድ እንድትችልና ሕዝቧን በጋዝ ከሚሰሩ መኪናዎች ለማራቅ የሚደረገውን ጥረት ለማገዝ መንግስት 174 ቢሊዮን ዶላር የሚያወጣ ድጋፍ እንደሚያደርግ ተናግረዋል። ይህ ድጋፍ የታክስ እፎይታንና ሌሎች ጥቅማጥቅሞችንም የሚጨምር ይሆናል። ባይደን ለኤሌክትሪክ መኪናዎች የሚያደርጉት ድጋፍ ተቀባይነት እንዲያገኝ ጉዳዩን አሜሪካ ከቻይና ጋር ከያዘችው ፉክክር ጋር አስተሳስረውታል። ቻይና በአሁኑ ወቅት የኤሌክትሪክ መኪናዎችን በማምረትና በፍጥነት ገበያውን በመቆጣጠር የዓለም ገበያውን እየመራች ትገኛለች። ዛሬ ቻይና የምታመርተው መጠን ከሁሉም ሀገሮች የሚበልጥ ነው። በዛው መጠን ደግሞ ባትሪዎቹን በቻይና ብቻ ሳይሆን በጀርመንና በሜክሲኮም እያመረተች ነው። የሚያመርቷቸውን የኤሌክትሪክ መኪናዎች ወደ ተለያዩ የዓለም ሀገራትም ይልካሉ። አይናቸውም በአሜሪካ ገበያ ላይ ነው። እናሸንፋለን ብለ ያስባሉ። እኔ ግን ዛሬ አንድ ዜና ነግራችኋለሁ፣ ይህንን ውድድር እነሱ አያሸንፉም። ኤልምሲ ከተሰኘው በመኪና ዙሪያ የሚሰራ ድርጅት የተገኘው መረጃ እንደሚያሳየው በሰሜን አሜሪካ የሚገኙ የመኪና አምራቾች እንደ አውሮፓያን አቆጣጠር በ2028 14 ሚሊየን የኤሌክትሪክ መኪናዎችን ለማምረት መንገድ ጀምረዋል ሆኖም በተመሳሳይ አመት ቻይና በአመት ከስምንት ሚሊዮን በላይ የኤሌክትሪክ መኪናዎችን የማምረት አቅም ላይ ትደርሳለች። ቻይና ይህን ኢንዱስትሪ በበላይነት መቆጣጠር የቻለችው ከመንግስት በሚገኘው ከፍተኛ ድጎማ ምክንያት መሆኑን በቫንደርቤልት ዩኒቨርሲቲ የዓለም አቀፍ ንግድ መምህር የሆኑት ቲሞቲ ሜየር ያስረዳሉ። ከዚያም በተጨማሪ ደግሞ በንግዱ ዘርፍ ላይ የተጣሉት ደንቦች ወይም ክልክላዎች አናሳሙ ናቸው ቻይና ምርቶቿን ወደ ዩናይትድ ስቴትስ እንድታስገባ አግዟታል። እነዚህ ነገሮች ተደማምረው ቻይና አሁን የባይደን አስተዳደር ፍትሃዊ አይደለም ብሎ የሚያምነውን ጥቅም እንድታገኝ ረድቷታል። ስለዚህ የባይደን መንግስት ከዚህ ቀደም እንደነበሩት የአሜሪካ መንግስታት ሁሉንም ጥቅሞች ወደ ራሳቸው ለመመለስ እርምጃ እየወሰዱ ነው። በካሊፎርኒያ ዩኒቨርሲቲ መምህር የሆኑትና በዓለም አቀፍ ኢኮኖሚና ሰራተኞች ዙሪያ ጥናት ያጠኑት ሄርሊ ሻርከን እንደሚሉት ደግሞ የባይደን እቅድ በሀገር ውስጥ የመኪና አምራቾችን የኤሌክትሪክ መኪናዎችን ማምረት ለሰራተኞች ጥሩ ክፍያ የሚያስገኝ ስራ መሆኑን ማሳመን እንደሚያካትት ይገልጻሉ። ፖለቲካ ስ ሪ ፖላር ኦርዲና ፒፕል ሀሳቡ በፖለቲካ ደረጃ ሲታይ ምናልባትም ከ60 እስከ 70 በመቶ በሚደርስ መጠን በተራው ህዝብ ዘንድ ተወዳጅ ነው። ያ ማለት ሪፐብሊካን ሰራተኞች፣ ሪፐብሊካን ኃላፊዎች፣ ዲሞክራቶችና ገለልተኛ አቋም ያላቸውን ያጠቃልላል። ስለዚህ ይህ ከፍተኛ የፖለቲካ ጉልበት አለው። ፕሬዚዳንት ባይደን የኤሌክትሪክ መኪናዎች በስፋት እንዲመረቱ የሚያደርጉት ግፊት በአሜሪካ ምክር ቤት ክርክር ላይ እየተደረገበት ያለውና ሁለት ትሪሊየን ዶላር የሚያወጣው የስራና የመሰረታዊ ልማት ግንባታ ዕቅዳቸው አካል ነው። በፓትሲ ዋዲኩስ ዋራ ለቀረበው ዘገባ ስመኝሽ የቆየ ቨርጂኒያ አድማጮቻችን እንግዲህ ለዛሬ ምሽት ያዝንላችሁን የጋቢና ቤ መሰናዶ እዚ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አስተያየትና ጥያቄዎች ጋቢና ቤ አትቤስ ዶት ኮም ብላችሁ በኢሜል አድራሻችን ልታደርሱ ትችላላችሁ። 2022276379 በሚለው የስልክ ምስ ላይ ላይ በዋትሳፕ የድምጽ ወይም የጽሁፍ መልእክት ልትተውልን ትችላላችሁ። ምሽቱ ሳስተናግዳቸው የቆየሁት ኤደን ገረመው ከአቀናባሪያችን ኤልያስ አስማራ ጋር እንዲሁም ከአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር ጋር በመሆን ነው። የአርብ ምሽታችሁ ሰናይ ይሁን እያልን በዚሁ የተሰናበትን ደናሁኑ